በደቡብ ክልል ጉራጌ ዞን በማረቆና በመስቃን መካከል ዳግም በተቀሰቀሰ የማንነትና የመሬት ይገባኛል ግጭት የአስር ሰዎች ህይወት ማለፉን የአካባቢው ነዋሪዎች ተናገሩ። የዞኑ የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ በግጭቱ የስድስት ሰዎች ህይወት ማለፉን ገልጸዋል። በጉዳዩ ላይ መግለጫ እንዲሰጡን ለክልሉ ሰላምና ጸጥታ ቢሮና ለጉራጌ ዞን አስተዳደር ኃላፊዎች ስልክ ብንደውልም ልናገኛቸው አልቻልም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይነግረናል። የማንነት መብትና የመሬት ይገባኛል ጥያቄዎችን ተከትሎ በጉራጌ ዞን ማረቆና መስቃን ወረዳዎች መካከል ዳግም በተቀሰቀሰ ግጭት የአስር ሰዎች ህይወት ማለፉን ለደህንነታቸው ሲባል ስማቸው እንዳይገለጠ የፈለጉ የአካባቢው ነዋሪዎች ለቪዮኤ ተናግሯል። ባቴሌጃ ነው የሚባል ቀበሌ ላይ የማረቆ ብሔረሰብ ተወላጆች አሉ እና ጎረቤት ካሉ ወይም በአጎራባች ከሚኖሩ የጉራጌ ተወላጆች ጋራ እ በወሰን ጉዳይ ላይ ሰውየ ሞተ ነው ያለው። በሁለቱም ወገን ሰው ሞቷል። ከአስር በላይ ሰዎች ሞተዋል። በዚች ሳምንት ውስጥ ብቻ ማለት ነው። ይቃጠሎም ንብረትም ወድሟል። ከሌጃ ነው ባቴ ፍጡርና ከሰሜን ዲዳ ቀበሌ ተፈናቅለን ወደ ማረቆ ወደ ዋና ከተማ የሆነችው ቆሼ ከተማ ላይ ነው አሁን የሚገኙት ማለት ነው። በጉራጌ ዞን የማረቆና የመስካን ግጭት ልባት ሳይሰጠው አመታትን የተሻገረ ሲሆን የዛሬ ሀያ ዓመታት ገደማ የተፈጠረው ይኸው ሰጥ አገባ ዛሬ መቋጫ ሳያገኝ የህይወት ዋጋ እንዲከፈልና ንብረት እንዲወድም ምክንያት መሆኑን ገልጧል። ከአርባ ምት አምሳ በላይ ተካለዋል። በርካታ ንብረትም አብሮ እንደወደመ ነው። ባቲ ሌጃ ነው። በርካታ ሰው ተፈናቅለው ወደ ማረቆ ወረዳ የመጡ አሉ። የመሬት ገባኛል ጥያቄ የሚቀርባቸው ቀበሌያት ዘጠኝ ሲሆኑ ባቲ ለጃ ነው ባቴ ፉጦ፣ አቻገነምና ስምንድዳ ቀበለያት አሁን ግጭቱ የተቀሰቀሰባቸው መሆናቸውን ተናግሯል። የዞኑ የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ፈለቀ አባቴ አለኝ በሚሉት መረጃ እስከ ቅዳሜ ከሰዓት ድረስ ስድስት ሰዎች መገደላቸውን ተናግሯል። በእርሻ ቦታ ላይ ካሉ ታርሳለህ አታርስም በሚል ትንቅንቅ የሚፈጸሙ የግድያ ወንጀሎች አሃዝ አሁን እኔ ጋ ያለኝ ያው መረጃን መሰረት አድርጌ ነው ለሚዲያ መረጃ መስጠት ያለብኝ አስር ሰው የሚለው እኔ መረጃ የለኝም። እስከ ስድስት ሰው በስውር ጨለማን ከገን በማድረግ ሰዎች ለእንደዚህ አይነት አደጋ የተቀለጡበት ሁኔታ ነው ያለው የጸጥታው ኃይል ለማረጋጋት ጥረት ማድረጉንም የአካባቢው ነዋሪዎች አልሸሸጉም። መከላከያም ልዩ ኃይልም የክልሉ ገብቶ የመቆጣጠር ነገር እየሞከሩ ነው። እንደዛም ቢሞከር ቢሆን በየጊዜው ጠብቆ ለብቻ የሚሄድ ሰው ከተገኘ ይታፈናል፣ ይገደላል። ጉዳዩ በጊዜያዊ ወታደራዊ እዝ የተመራ መሆኑን ጠቅሰው በጋራ ባልተገመገመ ጉዳይ ላይ መረጃ ለመስጠት እንደሚቸገሩ የጉራጌ ዞን አስተዳዳሪ አቶ መሐመድ ጀማል ነግረውኛል። ጊዜያዊ ወታደራዊ እዙን የሚመራው የክልሉ ሰላምና ጸጥታ ቢሮ በጉዳዩ ላይ መግለጫ እንዲሰጥ የተደረገው ሙከራ አልተሳካም። ተመሳሳይ ችግር የዛሬ ዓመት በሁለቱ ወረዳዎች መካከል ተፈጥሮ የብዙሃን ህይወት መቅተፉና በአስር ሺዎች የሚቆጠሩ ዜጎች ደግሞ እንዲራቡና እንዲፈናቀሉ ምክንያት መሆኑ አይዘነጋል። ጋም ለአሜሪካ ድምፅ ራዲዮ ዮናታን ዘብጂዮስ ሐዋሳም